ሰላም፣ ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል፣ እንደምሰንብታችኋል የእሮብ ምሽት ጥር 3 2015 ዓ.ም የጋቢና ቤ መሰናደው ከአሁን ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችኋለሁ። የመጀመሪያው መሰናዷችን የሚሆነው ከሕክምና ባለሙያዎች ጋር የምናደርገው ውይይት ነው። ጤናማ የእናትነት ወር በመላው ዓለም ከጥሩር መጀመሪያ አንስቶ እየታሰበ ይገኛል። እኛም ጤናማ የእናትነት ወር ማለት ምን ማለት ነው? ጤናማ ልጃገረድና ጤናማ እናት ምን ማለት ናት? ምንስ ያስፈልጋታል? ዙሪያ ባለሙያዎች ጋብዘናል። በስልክ መስመራችን ላይ የሚገኙ ይሆናል። በጥቂት ደቂቃዎች ውስጥ ከነሱ ጋር ውይይት የምናደርግ ይሆናል። ኤደን ገርመው፣ መሰናዶ የመራው ንጉሶ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ይህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። መግቢያችን ላይ እንዳስተዋወቅ ነው እንግዲህ የምሽቱን ዓብይ ሰዓት የሚወስደው ከባለሙያዎች ጋር የምናደርገው ውይይት ነው። ጤናማ የእናትነት ወር በመላው ዓለም ከጥር ወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶች ሞትን በጋራ እንክታ በሚል መሪ ቃል ደግሞ እየታሰበ ይገኛል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት በየ አመቱ ባለማችን በአለማችን እጅግ ብዙ እናቶች በወሊድ ከእርግዝና እና ከድህረ ወሊድ ጋር በተያያዙ ምክንያቶች ህይወታቸውን እንደሚያጡ አስታውቋል ከእነዚህ ውስጥ ደግሞ ዘጠና በመቶ የሚሆኑት በታዳጊ ሀገሮች በተለይም ደግሞ በአፍሪካ እንደሚገኙ ነው ይኸው ጥናት ያመላክተው በኢትዮጵያም በየአመቱ አስራ አራት ሺህ በአመት በአመት በየቀኑ ደግሞ ወደ ሰላሳ ስምንት የሚደርሱ እናቶች ከእርግዝና ጋር ተያይዘው በሚከሰቱ የጤና ችግሮች ምክንያት ህይወታቸውን እንደሚያጡ በቅርቡ የጤና ሚኒስቴር ይፋ አድርጓል። በኢትዮጵያ ባለፉት አመታት ሀገሪቱ እያስተናገደቻቸው ባለችው ተፈጥሯዊና ሰውሰራሽ ምክንያቶችና ችግሮች ምክንያትም የእናቶች ጤና እና እንክብካቤ እየተስተጓጎለ ይገኛል። በስልክ መስመራችን ላይ ታዲያ ባለሙያ ጋብዘናል። እናቶችን ጤና የተሻሻለ እንዲሆን ለማድረግ ለመንከባከብ ምን ማድረግ ያስፈልጋል በሚለው ዙሪያ ላይ እንዲጠቁሙን ነው። እነዚህን እንግዶች የጋበዝ ናቸው። ሁለተኛዋ እንግዳዬ ቆየት ብላ የምትገባ ይሆናል በስልክ መስመር ምክንያት አልተገኘችም። ግን የመጀመሪያ እንግዳዬን አስተዋውቃለሁ። የመጀመሪያው እንግዳችን የማህጸና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ስጥልኝ ዶክተር አህመድ፣ እንደምናመሹ። በጣም ነው የማመሰግነው። ደህና ነን። እኛም እናመሰግናለን፣ በጣም ነው የማመሰግነው ጥሪያችንን አክብረው ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። እንግዳችን ሁለተኛዋ እንግዳችን ቆየት ብሎ የሚቀላቀሉን ይመስለኛል። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከሱን ጀምር እሺ።

ጤናማ እናት ማለት ይጀምር ጤናማ እናት የምላቸው ማን ናቸው? የምላቸው ናቸው ጤናማ ናት እናቶች እንላቸው የመጀመረ እነዚህ ከላላ የህብረተሰቡ መጽሀፍ አስራ አምስት አራት ዘጠኝ የሚገኙ እናቶች ናቸው። ይህ ይህ እና ደግሞ አስራ አምስት አራት ዘጠኝ የሚሆኑ ከአጠቃላይ ህብረተሰቡ ሁለት ሶስተኛው የሚወስል ሲሆን እነዚህ ጤናማ እናት አለ ማለት

አሁን ሰያዳምስ ወደ እኩል ይቅርታ ማቅራሪያቱ እና ጤናማ እናት ማለት ጤናማ እናት ሲኖርሽ በሁሉም ሰው ምንድን ነው ጤና የሚለው ይጀመር በብሎቹ ወይ ደግሞ ይሄ ዓለም አቀፍ ጤና የምንገልጸው ምንድን ነው? በሁሉም ሳይካትሪካሊ ፊዚካሊ ሜንታሊ ጤና ማሆኑ መገኘት አለበት። አንድ ሰው ነው የሚባለው። ያ ማለት በአካል በቁመና በአስተሳሰብ እና በጭንቅላት ማለት ነው። እሺ እዚህ ቀጥሎ ማተርና- ማተርናል ወይም ቻይልድ ሄድ የምንለው ወይም ክሌር የምንለው ደግሞ ይቀጥሉ። ዶክተር እየሰማን ነው፣ አዎ እየሰማን ነው ይቀጥሉ። ይህ ጤናማ እናትና ልጅ ማለት ጤናማ እናት መስመር ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ ሁለት ሶስተኛ የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ምንድነው ሁለት ሶስተኛ የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከአስራ አምስት እስከ አርባ ዘጠኝ እድሜ የሚገኙት አብዛኛዎቹ ከዓለም ሀያ አንድ ፐርሰንቱን ይወክላሉ ማለት ነው። በተጨማሪም ነፍሰጡር እናቶች በጠቅላላ ከዓለም አራት ነጥብ አምስት ፐርሰንቱን ይወክላሉ ማለት ነው። ሌሎኞች ደግሞ ከአስራ አምስት አመት በታች ያሉት አርባ ሰባት ፐርሰንቱን ይወክላሉ ማለት ነው። ከአምስት አመት ያሉት በታች ያሉት ደግሞ አስራ ስምንት ፐርሰንቱ ይወክላሉ ማለት ነው። ህጻናቶች ወይ ደግሞ ኢንፋንት የምንላቸው እነሱ ምንድን ነው የአለምን አራት ፐርሰንት ይወክላሉ ማለት ነው። ስለዚህ ይሄ ይህ ማለት ትልቅ አሀዝ ነ ከአስራ አምስት ከአርባ ዘጠኝ ያለው ሀያ አንድ ፐርሰንት ከሆነ ይሁን ከአስራ አምስት አመት በታች ያለው ደግሞ አርባ ሰባቱን ከወከለ አጠቃላይ ሲደመር ወደ ሀምሳ ስምንት ፐርሰንት የሚሆነው ጠቅላላ ህዝብ ምንድን ነው የሚወክለው ማተርናል ኤንቻይል ሄል በሚለው ውስጥ ይጠቃለላል፣ እና ይህ ማለት ደግሞ ሶስተኛው የአለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤነኛ እናትና ጤናኛ ልጅ ባለ እንደማለት ሀምሳ ስምንት ፐርሰንት የሚሆነው ጄኔራል ፖፕሌሽን የአለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው። እስቲ እንግዲህ ዶክተር እንደ ባለሙያ አንተ በምትሰራበት ሆስፒታል ውስጥ የምታያቸው ከእናትነት ጋር ተያይዘው ያሉ ተግዳሮቶች ምንድን ነው? እርስዎ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው አሁን? በኢትዮጵያ ክሪጋችን ከእኛ በፊት ቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ምንድን ነው ቅድመ ክትትል የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልጋቸዋል ማለት ነው። ከኛ ከሞያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬርን የምንለው ነው። እሱ ምንድን ነው? እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሲፈልጉ ወይም ደግሞ ለወደፊት እቅድ ሲኖራቸው ቀድሞ ነው ትክክልና ሙሉ የጤንነት ምርመራና ቼካፕ ያስፈልጋቸዋል ማለት ነው እ እሺ እንግዲህ በብዛት የሚነሱ ነገሮች አሉ የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው ምንም እንኳን እናቶች የህክምናና ጤና ጣቢያዎች ውስጥ እንዲሄዱ መሄድ እንዳለባቸው አያውቁም። አብዛኛውን ጊዜም ደግሞ ሶስተኛ በተለይ በእርግዝና ወቅት ይሄ ሶስተኛ ዙር የሚባለው ወይም ደግሞ ከስድስት ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡትና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኟቸው ነገሮችስ ምንድን ናቸው? ምንድነው፣ እናተስቃር ነው የክትትል በሚያደርግበት ጊዜ የኛን ሀገር ወይም ደግሞ ጠቅላላ ደቨሎፒንግ ካንትሪ ደግሞ ታዳጊ ሀገሮች የሚቸዋቸውን ይታዩና፣ በአሜሪካ ጥናቶች የሚያመለክቱት ምንድን ነው፣ ሀምሳ ፐርሰንት በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያትኒስ ሳይፈለጉ የተደረጉ እርግብናዎች ናቸው ማለት ነው። ራዘር ዛን ደቨሎፒንግ ካንትሪ ወይም ደቨሎፒንግ ካንትሪ ከምንላቸው ደቨሎፕድ ካንትሪዎች ራሱ አምሳ ፐርሰንት ዋኑን ትርክ የሆነ የእኛን መገመት ደግሞ አያዳግጥም ማለት ነው። ስለዚህ እናቶች ቀድመው ቀድመው የእርግብና ፕላናቸውን መውጣት አለባቸው። ከዚህ ምንድነው ከፋሚሊ ፕላኒንግ ጀምረን ባለፈው በነገርኩ ስለ ጳውሎስ ሴፕቴምበር ትወን ፎርዝ እና ሴንቴምበር ትወን ይህን ቀን አክብረን ውለናል ሆስፒታል ውስጥ። ምንድ ነው የቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው። እና ይህን አንንት ፕሪግናንሲ ወይ ደግሞ የማይፈልገር ግብ እና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛ ምቀጥለው እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ተጨረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያዎቹ ሶስት ወራቶች ራሳቸውን ወደ ጤና ጣቢያ እርጉዝ እርጉዝ መሆናቸው ወይ ደግሞ አንድም ወይም የሁለት ወርም የወር አበባ መቅረቱ ካውሩ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይከላከላል። አንደኛ ከቀድሞ ቀድሞ ይሄ እርግዝና ያንምሳካደ ወይ ደግሞ አልሳ ለመከላከል ያግዛል ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለው ማለት ነው። እነዚህ ጋር ተያይዘ የስኳር ምራዎች፣ የኤች አይ ቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ረዘም ያሉ ከቤቢትም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው ሶስት ወራቶች ሲያደርጉ ከሁሉም ይሄ አሁን በኛ በሜይ ሀያ ሁለት ምንድነው የእርግዝና በእርግዝና የተነሳ የደም ግፊት ተከብሮ ውሏል። ሜ ሀያ ሁለት ላይ ጳውሎስ ባለፈው ግንቦት ማለት ነው ከእናቶች ባለፈው ባለፈው ሜይ ሀያ ሁለት ተከብሮ ውሏል። ምንድነው እሱ ጥሩ ኢኒሽቲቭ ሲሆን ኢኒሺዬቲቭ ነው። ምክንያቱም ወደ አስራ ወደ ሀያ ሶስት ፐርሰንት የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርተንሲ በሚለው ግፊት የምንለው ነው ማለት ከፍተኛ ነው። ሃይፐርተንሲ ዝልትን ፕሪግነንሲ የምንለው የምንለው ይሄ የተነሳ የሚከሰት ከእናቶችን ወደ ሞት የሚያደርግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች ሊሆን ብጊዜ ሰረት የሚያደርግ በሽታ ነው እና በጳውሎስ ኔ ሀያ ሁለት ላይ ተከብሮ ውሏል። የተወሰኑ የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። በዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለን። እዚህ ናቶች ሞታ ተያይዞ አሁን አለኝ መረጃ ወደ ስድስት መቶ አራት ሰባት ፐርመቶ ሺህ ወይ ደግሞ የአመቶ ሺህ የእናቶች ከአስራ አምስት አርባ ዘጠኝ ባለ እድሜ ስተት አንስቶ ወደ ስድስት መቶ አርባ ሰባቶቹ ይሞታሉ ማለት ነው። በዚህ የተመሰገን ማተርናል ሞርታሊቲ የሚለው ደቡብ እናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የወረደ ቤት ገር ከእኛ ዝቅ ብሎ ይገኛል። ወደ አራት መቶ አስራ አራት ነው ከርመቶ ሺህ ላይፍ በር ደ ከአስራ አምስት አርባ ዘጠኝ ያለ እድሜ የሚመጡት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት ከአፍሪካን ሀገሮች ቀዳሚን ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዙበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ ሌሎችን መሰረታዊ ምርመራዎችን ማድረግ ከነዝነትና ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አንዱ ደግሞ ቶሎ ለማሰብ ይረዳል ማለት ነው። እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅትስ ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ። ከዛ አጠር አድርገው ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን እስቲ እናንሳ መጀመሪያ የወሊድ ወቅት ምንድን ነው? ቀድመው እናቶች የወሊድ መቃረቢያ የወሊድ ጊዜያቸው በሚቃረቡበት ጊዜ በሆስፒታል ባለሙያዎች ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድ ነው ቀድሞ የሽርት ውሃ መፍሰስ፣ ከምት በፊት የደም መፍሰስ፣ እንዲሁም የራስ ምታት ብዥ ማለት በደረሳ የማባጠል እንዲሁም ሌሎች ቦታ ላይ ይሄ ምንድን ነው መንቀጥቀጥ ነው የሚባለው እና ሌሎችም አይነት አደገኛ ሳይኖች በረሃኪኖች ወይም የጤና ባለሙያዎች ይነገራሉ። ቀድመውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያነሱ ጊዜ ይህ አደገኛ አደገኛ ነገር መሆኑን ለይተው በአቅራቢያ ወደ የሚገኝ ሆስፒታል ወይም ደግሞ ጤና ጣቢያ ማንኛውም ማየት ጤና ጣቢያ ሆስፒታል ሊሆን ይችላል። ራሳቸውን ወደዛ መውሰድ አለባቸው ማለት ነው። እሺ ድህረ ወሊድስ ብዙ ጊዜ እናቶች ወደ ቤታቸው ከገቡ በኋላ በባህላዊ መንገድ የሚደረጉ እርዳታዎችና ድጋፎች አሉ። አሁን ከቅርብ ጊዜ ወዲህ ደግሞ ይሄ ፖስት ፓርተም ዲፕሬሽን የምንለው ወይም ደግሞ ከድህረ ወሊድ በኋላ ተያይዘው ስለሚመጡ የስነ ልቦና ድጋፎችና ጭንቀቶችም ደግሞ እየሰማን ነው እና በዛስ ላይ ከእሱም ጋር እንዲሁም ደግሞ አጠቃላይ ከጤናም ጋር ተያይዘው መደረግ ያለባቸው ነገሮች ምንድን ናቸው? አሁን በእርግጥ ሄደን ትክክል ጥሩ ሀሳብ ነው አነሳሽን ድህረ ወልድ ያ ተከትሎ ምንድን ነው ብዙ ነገሮች ሊከሰቱ ይችላሉ። በእርግጥ የአወላለዱ ሁኔታ ሊወሰን ይችላል እና ክዮ የተገላገለችው በምጥ ነው ወይ ወይስ ደግሞ በኦፕራሲዮን ነው ወይ የሚለው ወሳኝነት አለን። በምጥ ከሆነ የቀጠሮ ሰዓት በሕክምና ላይ ላይሳካቸው ይችላል። ስለዚህ እነዚህ ከእርግዝና ላይ የነበሩት እነዚህ አደገኛ ምልክቶች የምንላቸው እንዳሉ ውበቱ ሆኖ በተጨማሪም ከወለዱ በኋላ እነዚህ ትኩሳት፣ ማንቀጥቀጥ፣ ብርድ ብርድ ማለት፣ በማህፀን መጥፎ ጠረን የሚወጣት እንዲሁም የራስ ማዞር ብዥ ማለት ካለባቸው እነዚህ ነገሮችን ቶሎ መሄድ አለባቸው ወደ አቅራቢያ ሆስፒታል። እነዚህ በምጥ የወለዱ ሲሆን በኦፕራሲዮን የተገላገሉ ደግሞ የፌዴራሶች የምንላቸው አሉ። በእሱ የተገላገሉ ደግሞ ከሳምንት በኋላ አብዛኛውን ጊዜ ቀጠሮ ይሰጣቸዋል ወደ ተገላገለችበት የጤና ተቋም ማለት ነው። ስለዚህ ያኔ በሚመለሱበት ሁኔታ በሚመለሱበት ጊዜ ምንድነው፣ አንደኛ በአለፉት ሳምንታቶች ያላትን ኮምፕሌን ወይም ደግሞ የተሰማሽን ስሜቶች ያኔ መናገር ትችላለች። ሁለተኛ በዛን ጊዜ የሚደረጉ አሁን እንዳልኩሽ ፖስት ፓርተም ፖስት ፓርተም ፖስት ፓርተም ሳይኮሲስ የምንላቸዋል። በደረጃ ስናያቸው አንቻልሹ ፖስት ፓርተም ብሎ ፖስት ፓርተም ፖስት ምክንያት የሚመጣ ስለሆነ ዶክተር አህመድን ስልካቸው የተቋረጠ ይመስለኛል። እንግዲህ መልሰን በእርግጥ ሀሳባችንን እያገባደደ ነበር፣ ሰዓታችንም እያለቀ ነበር። ተመልሰን የመጨረሻ መልክት እንዲያስተላለፉልን እናመጣላችኋለን። እስከዛው ድረስ ማስታወቂያ ወይም ደግሞ የመሻገሪያ ሙዚቃ እናደርጋለን። ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊውን የጋቢና ቬ መሰናደው ነው። ጋቢና ቬ በየዕለቱ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ የሚተላለፍ የወጣቶች የአዲሱ ትውልድ ድምፅ ነው። እዚህ ዋሽንግተን ዲሲ ከሚገኘው ስቱዲዮያችን ዛሬ በውይይት ላይ እንገኛለን። የእንግዳችን የነበሩት እንግዲህ ዶክተር አህመድ አደም ናቸው። በመካከል ላይ ስልኩ ተቋርጧል። እየተነጋገርን ያለ ነው ጤናማ እናትነት በሚለው ይሄ በጥር ወር ባለም አቀፍ ዙሪያ እየታሰበ በሚገኘው ወር ዙሪያ ነው ዶክተር አህመድ አደም እንግዲህ እንደነገሩን እናቶች ሁልጊዜ መረዳት ያለባቸው ነገር ወደ ጤና ጣቢያዎች መሄዳቸው ነው ይህም ደግሞ የደም ግፊታቸውን ግፊታቸውን ከእናት ወደ ልጅ የሚተላለፍ ኤች አይ ቪን እንዲሁም ደግሞ ሌሎች ከእርግዝና ጋር ተያይዘው ሊያጋጥሙ የሚችሉ ተግዳሮችን ተግዳሮቶችን ለመቆጣጠር እንደሚያግዝና እንደሚረዳ ሲጠቁሙን ቆይተዋል በእርግጥ ደግሞ አሁን እየተነጋገርን ነበረው በድህረ ወሊድ ዙሪያ ምን መደረግ እንዳለበትም እየጠቆሙን ነበረ። ውይይታችን በእርግጥ እየተጠናቀቀ ነው። ዶክተር አህመድን በስልክ ለማግኘት ንጉሱ ታምሬ እየሞከረ ይገኛል። እስከዛው ድረስ ግን እኛ ዝግጅቶች ላይ ለመሳተፍ ለምትፈልጉ፣ ጥያቄ አስተያየት ያላችሁ በቪያ መሀሪክ ፌስቡክ ገጽ ላይ በመገኘት በመግባት ስልክ ቁጥሮቻችሁን ብትተውልን፣ ኢንቦክስ ብታደርጉን፣ እንዲሁም ደግሞ መልእክታችሁን በጽሁፍ ብታስቀምጡልን ልንደውልላችሁ እንችላለን። ያም ናንተን አስተያየት በድምጽ ድምፅና በምስል መውሰድ እንችላለን ማለት ነው ዶክተር አህመድ ተመልሶ በስልክ መስመሩ ላይ እንደሚገኝ ንጉሱ ታምረ ይነግሮኛል ዶክተር አህመድ ስልኩ ስለተቋረጠ እንግዲህ ቅርታ እንጠይቃለን በእርግጥ ሰዓታችን ተጠናቋል ግን የመጨረሻ መልእክት እንዲያስተላልፉልኝ ነው በድጋሚ እንዲገኙ የፈለግኩት እንዲሁም ባለድርሻ አካላትና ማህበረሰቡ እንዲሁም እናቶች ምን መገንዘብ አለባቸው ይላሉ በእርግጥ ትንሽ ሰፋ ያለ ርዕስ ነው። በእውነት ትንሽ ሰዓት መጨረስ ወይም ደግሞ ሁሉንም ማውራት ይከብዳል። ግን ኮንሳይስ አድርገን ወይ ደግሞ አጠር አድርገን ስንገልጸው ምንድነው ሁሉም ባለድርሻ አካላት ፖለቲካሊ አዞይነስ ፖለቲካል ኮሚትመንት የምንላቸው አሉ። የባለስልጣን አካላቶች ከሄልዝ ፖስት ከሎካል ሄልዝ ሴንተር እንዲሁም ከትልቅ ሆስፒታሎች ጀምሮ እናቶች ብዙ ጊዜ የሚታከሙ ታይቶች ከሆነ ሄደን በነፃ ነው። ስለዚህ ከዚህ ጀምሮ እናቶች በነፃ እንዲታከሙ ወይ ደግሞ ወደዚህ ቦታ እንዲመጡ የእናንተም የሶሻል ሚዲያውም ከፖለቲካል ኮሚትመንትም አንጻር የስልጣን ባለድርሻዎች አካላት እንዲሁም የጤና ባለሙያዎች ቢሆኑ በምግባራቸው በአማረና እናቶችን በሚስብ የሚሆን መልኩ ሲያስተናግዱ እና እንዲሁም ተደራሽነቱም ደግሞ በተለያዩ የሶሻል ሚዲያዎች ይህን አንድ ፕላትፎርም እንደመሆኑ መጠን እያስፋፋን እናቶችን ወደ ጤና ጣቢያ በመጣን ቁጥር እነዚህ ነገሮች መቀነስ እንችላለን ብዬ አስባለሁ። እሺ ዶክተር አህመድ በጣም ነው የማመሰግነው ሰአቶትን ቆጥበው ለእኛ ስላካፈሉን ከስራ ሰዓት ላይ እንደተነሱ ቅድም ነግረውኛል። እጅግ አብዝቼ ነው በአሜሪካ ድምጽ ዘጋቢዎች እንዲሁም አድማጮቻችን ስሜም የማመሰግነው። ዶክተር አህመድ አደም በጳውሎስ ሆስፒታል የማህጸንና የጽንስ ሕክምና ሬዚደንት ናቸው። ከኛ ጋር ስለነበራቸው ቆይታ አብዝተን እናመሰግናለን። የጋቢና ቬ መሰናዶ ይቀጥላል። በመሻገር ደግሞ የምናልፈው ወደ መቀሌ ወይም ትግራይ ነው። ሰሞኑን አትሌቶቻችን ወደዛ ተጉዘዋል። ከአንድ አመት ተኩል በላይ ቤተሰቦቻቸውን፣ ወላጆቻቸውን ያላገኙ አትሌቶች ናቸው። በዛ የተገኙት በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽበሀ የነበረውን ስሜት እንዲሁም ደግሞ ወላጆቻቸውና እነሱን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ የሚመራ ልኡክ አትሌቶቹን ከቤተሰቦቻቸው ጋር ለማገናኘት ዛሬ መቀለ ከተማ ገብተዋል። አምሳ ሶስት አባላት የያዘው ይህ ቡድን በዩናይትድ ስቴትስ ኦሪገን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና አሸናፊዎች የነበሩት ለተሰንበት ግዳይ፣ ጎተይቶም ገብረሥላሴና ጉዳፍ ጸጋይ ያካተተ ነው። አትሌት ጎተይቶም ገብረሥላሴ በኦሪገን በማራቶን የወርቅ ሜዳሊያ ስታሸነፍ በእንባ ቤተሰቦቿ ይህ ደስታ ከኔ ጋር ቢጋሩት ብላ ነበር ወላጆቿ ለማግኘት የምታስመዘግበው ድል ሙሉ ደስታ እንዳይሆን ሲያደርግ ነበር ብላለች። እኔ በውድድሩ ያስለመድኳቸው ነገር ነበረ ወላጆቼ ሰርቲፊኬት ሲሸነፍም ሳሸንፍም አሸንፍ ያለው እንደዚህ ሆኛለሁ እያልኩ እደውል ነበረ። ይህንን ሳጣ ነው እና የበለጠ ይህ በትልቅ ዓለም ሻምፒዮን ላይ ለመጀመሪያዊ ነው ዓለም ሻምፒዮን ያክል አሸንፌ ወላጆች ሳይሰሙ ደስታውን ተዝብርግር ከሆነብኝ ማለት፣ ዓለም ሻምፒዮን ቀላል ስታሸንፍ ትደሰታለህ። ደስታው ግን ግማሽ ሲሆንብህ ደግሞ ታዝናለ። ማለት አባት እናትን ለማያዩበት እዚህ ነው። ትሬኒንግም ስሰራ የነበርኩት የመሰረቱ ክለቤም እዚህ ነበረ እና ህዝብም በሙሉ ግማሽ ግማሽ ሲሆንብህ በጣም ያስለቅሳል። በጣም ያሳዝናል። እውነት ለመናገር እኔ እንደ መልእክት ነበር ያስተላለፍኩት። እምባዬም በመልእክት ነበር ያስተላለፍኩት። ሰላም ይሄ ሰላም መጥቶ ሁላችን በወላጅ እንድንገናኝ የእኔ አባት እናት ከሌላው ተለይቶ አይደለም። እንደ ማንኛውም አባት እናት ናቸው ማስበው። እኔ ግን ይሄ መልእክት ለእኔ ትልቅ ነገር ነው። ትልቅ ሰርተዋል ብዬ ደግሞ ተስፋ አረጋለሁ። ዛሬ ጥር 22 2015 ዓ ምት በመቀሌ አሉላ አባ ነጋ ኤርፖርት፣ ከሁለት ዓመት በኋላ ቤተሰቦቿ በአካል ማግኘቷ እንዳስደሰታት አትሌት ጎቴቶም ገልጻለች። ደስታዬ ወደር የለውም፣ በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም እና ከወላጆቼ እብን ያደግኩበት አገሬን መጥቼ ሁሉም ህዝቡ ነው እንዲሁ ነው በማየት በጣም ደስተኛ ነኝ። ናፍቆቴ የነበረው የሁሉም ህዝብ ለሚናፍቀው ነው ማለት፣ ከወላጅ መለየት ማለት ቀላል አይደለም። አንድ ቀን ሰላም ሆኖ ከወላጆቼ ጋር ለመገናኘት ነበረ ምኘቴን ለእግዚአብሔር ይመስገን ያምኘቴ ተሳካል ብዬ ነው የማስበው። ባለፈው ሐምሌ ወር የስልክና የአየር ትራንስፖርት ባልነበረበት አትሌት ጎቴይቶም የዓለም ሻምፒዮና ድል ስታስመዘግብ የወላጅናቷ ወይዘሮ ብርሀይቱ ካሳ ስሜት ምን እንደሚመስል ለመጠየቅ ወደ ትውልድ መንደሯ እንደርታ ወረዳ ማይቀያህ ተጉዘን ነበር። በዛን ጊዜ ልጃቸው ለማግኘት እንደሚናፍቁ ገልጸውልን ነበር። በዛሬው ዕለትም ልጃቸው በማግኘታቸው እንደተደሰቱ ወይዘሮ ብርሀይቱ ተናግረዋል። በጣም ነው የተደሰትኩ። ይህች ቀን ከሁለት ዓመት እዚህ ለመገናኘት ያብቀን አምላክ። በጣም ነው የተደሰትኩት። ከሁለት ዓመት በፊት ካሸነፈት ከውጭም ደውላ ነው የምትነግረው የነበረች እየደውለች ነው የምትነግረው ነበርና፣ ከሱ አዲስ አበባ ከገባች ደማ ወዲያው መቀሌ ነው የምትመጣው የነበረችው ወላለጃችው ለማግኘት። ወዲያው አዲስ አበባ ከገባች ወዲያ ወደ መቀሌ ነው የምትመጣው ለእኛ አግኝቻ ትመልሳለች። ከሱ ደማ ከምሽት ሶስት ሰዓት እሷ ደማ አልደወለችም አትተኛም፣ እኛ ደማ ለእሷ ሳናገኝ አንተኝም። ሁሉም ጊዜ ሶስት ሰዓት ከምሽት ነው የምትደውል የነበረችው። በዚህ ስንገናኝ ነው የነበር ነው። ከሁለት አመት ወዲህ ግን ስልክም እዛ ነው ታውቃላችሁ፣ በአካልም የለም፣ ዝም ዝም ነው የነበረው። በጣም ተደስቻለ። ሰላም በመኖሩ ነው ከልጄ ጋር የተገናኘሁት ያሉት ወይዘሮ ብርሃይቱም ሌሎች እናቶች ልጆቻቸው ጋር እንዲገናኙ ሙሉ ሰላም እንዲሰፍንም ሰላሙ እንጠብቀው ብለዋል። ሰላሙ እንዲቀጥል በተለይ ለእናት ለእናት የሰላም ወሰን የለውም። የሰላም ለመቀጠል ሁላችን ለሰላም ዘብ እንቁም፣ ለሰላም እንጸል፣ ለሰላም እንስበክ ባለንበት ቦታ ሆነን ሁላችን ነው። እናት እናት መቼም መግለጽ የለውም። የእናት ኑሮ የእናት ኑሮና መግለጽ የለውማ። ዘብንቁም ለሰላም ነው የሚለው የአትሌት ጎተይቶም አባት አቶ ገብረስላሴ ተፈለዝጊ በበኩላቸውም ሐጓሰ ወሰን የውሉን አነምስ ደቀይ ብማዕዶ ላወኹኹ ብማዕዶ ላበኸየ ደስታይ ወደር የለውም። እኔ ከልጆቼ ጋር በሩቅ እየተለቃቀስን እሷ ወንድሞቿ ይዛ ስታለቅስ እዚህ ሁነን ሁለት ዓመት ተለያይተን በጣም ይሰማይ ነበር። አሁን ግን ስሜቱ ወደ ሰላምና ወደ ደስታ ተቀይሯል። ሙሉ ሰላም ያድርግልን። የእርቅ ያመጡ ሰዎች ሙሉ ክብር ይድረስልኝ። በጣም ነው ደስ ያለኝ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ ሰላም መስፈኑ መምጣት ችለናል። ይህ እንዲሆን ላደረጉ ሁለቱም አካላት ምስጋና ይገባቸዋል ብላለች። ከጦርነቱ ተምረናል፣ በቀጣይ ነገሮች በሰላማዊ መንገድ ሊፈቱ ይገባል በማለት ተናግራለች። ወደ መቀለ የመጡበት አላማም እነዚህ አትሌቶች ቤተሰቦቻችን እንዲያዩ፣ የተወለዱበትን ሀገር እንዲያዩ፣ ዘመድ አዝማድ እንዲያዩ ሁለት፣ ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ እገዛ ነው፣ በፋይናንስ ነው በቁሳቁስ ነው የምለውን ነገር ነው። እንደዚሁም ደግሞ አጠቃላይ ከቢሮ ትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሌሎች የክልሉ አመራሮች ጋር በመሆን ለአትሌቶቹ አቀባበል አድርገዋል። ወይዘሮ ፈትለወርቅ ስፖርት ዘር ሃይማኖት የማይመርጥ ለአንድነትና ፍቅር የቆመ ነው ብለዋል። አትሌት ደራርቱ ብዙዎች ጦርነት ሲያነሱ ሰላም እንዲሰፍን በመስበኳ ክብር አለን ብለዋል። የአትሌት ለተሰንበት ግዳይ አሰልጣኝ ኃይለ እያሱ በበኩሉ ወደ ትግራይ በመምጣቱ እንዳስደሰተው ገልጾ ሆኖም በጦርነቱ ወላጅናቱ በመድኃኒት እጦት በማጣቱ እዚህ ሊያገኛቸው ባለመቻሉ ሀዘን እንደተሰማው ገልጿል። ሰላም ልፎ ፈጠሩ ልፎ ፈጠሩ ሰባት ከመስግኖም ይደልኝ ናብ ዓደይ ምምፀይ ድማ ብጣዕሚ ከመስግን ግን አድኻን አድኻን ሰላም ያመጡ ሰዎች ላመሰግናቸው እፈልጋለሁ። ወደ አገሬ በመምጣቴ ደግሞ በጣም ነው የማመሰግነው። ሆኖም እናትና አገር አንድ ናቸው። ባጋጠመው ሊሆን በማይገባው ሁኔታ እናቴ በመድኃኒት እጦት ምክንያት መሞቷ ነግረውኛል፣ ነው ያለው አትሌት ለተሰንበት ግዴ በበኩሏ ከጦርነቱ በፊት ልምምድ የምታደርገው እዚህ ትግራይ ውስጥ እንደነበረ ገልጻ ከሁለት ዓመት በኋላ መምጣቷ እንዳስደሰታት ተናግራለች። ስፖርት ንሰላም ስለዝኾነ ስፖርት ንሓድነት ስለዝኾነ ህዝቡን ስፖርት ለሰላም ስለሆነ ስፖርት ለአንድነት ስለሆነ ባለፈው የወደሙት ወደ ተሻለ ልማት ለመቀየር ሁሌ ዝግጁ ነኝ። ሌሎች በዚህ እንዲሰለፉ ለማድረግም ድርሻዬ እንደምወጣ ቃል እገባለሁ ነው ያለችው። አትሌቶቹና የአትሌቲክስ አመራሮችና ባለሙያዎቹ ለአንድ ቀን በመቀሌ ከተማ ያካሄዱት ጎብኝት አጠናቀው ወደ አዲስ አበባ ተመልሰዋል። ተመልካቾቻችን ዝግጅታችን እዚህ ላይ ተጠናቋል። ኤደን ገረመ ምሰናዶን በመምራት ንጉሱ ታምሬ በቅንብሩ አብረናችሁ ነበርን። ጤና